የአፍሪካ ህብረት ሰላሳ ሁለተኛ የመሪዎች ጉባኤ ስደትን ከምንጩ ለማድረቅ መስማማቱን አስታውቋል። ስደትና መፈናቀል ከአፍሪካ ሀገሮች ግንባር ቀደም ፈተናዎች አንዱ ነውም ተብሏል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። የዚህ ጉባኤ መሪ ቃል የስደተኞች ከስደት ተመላሾችና በገዛ ሀገራቸው ከቀያቸው የተፈናቀሉ ሰዎች አመት ይላል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጉባኤው ሲከፈት ባሰሙት ንግግራቸው የስደተኝነት ዘመናቸውን አስታውሰው አሰቃቂውን የስደተኛ ህይወት ባጭሩ ጠቅሰዋል። ትናንት ምሽት በተጠቃለለው ጉባኤ መጨረሻም የወቅቱ የአፍሪካ ህብረት ሊቀመንበር የግብጹ ፕሬዚዳንት አብዱል ፈታህ አል ሲሲ ለጋዜጠኞች በሰጡት መግለጫ ችግሩ ምን ያህል ከባድ እንደሆነ ገልጸዋል። የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪቃ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው። አፍሪቃ ለብዙ ዓመታት በዓለም ካሉት ስደተኞች መካከል ሩብ ያህሉን ስታስተናግድ ቆይታለች። ከየአገሮቻቸው የሚፈናቀሉትም ብዛታቸው ግዙፍ ነው። የስደተኞች ከስደት ተመላሾችና ከየቄዎቻቸው የሚፈናቀሉ ዜጎች ጉዳይ በየጊዜው የመነጋገሪያ ወይንም የመወያያ ርዕስ መሆኑ ብዙም ፋይዳ እንደሌለው የጠቆሙት የኅብረቱ ኮሚሽን ሊቀመንበር ሙሳ መሐመት ነበሩ። በሳቸው አባባል የጉባኤው ውይይት ያተኮረው ችግሩን ከምንቹ እንዴት ማድረግ ይቻላል በሚለው ላይ ነበረ። በዚሁ መሠረት የአፍሪካን የስደተኞች ችግር ለመፍታት የሚሠራ የአፍሪካ የስደተኞች ጉዳይ ድርጅትን ወይንም አፍሪካን ማይግሬሽን ኦብዘርቫቶሪ በሞሮኮ ማራኬሽ ለማቋቋም ተወስኗል። የሥራውንም ሂደትና ተግባራዊነቱን ለመከታተል የተለያዩ እርምጃዎችን ለመውሰድ ከስምምነት ተደርሷል። ጉባኤው በአፍሪካ ሀገሮች መካከል የነፃ ንግድ ቀጠናዎችን መፍጠር፣ በኅብረቱ ተቋማት ለውጥ፣ በአጉሪቱ ሰላምና ጸጥታ ሁኔታዎች ላይና ሽብርተኝነትን ከአጉሪቱ ለማጥፋት እና በመሳሰሉት ጉዳዮች ላይ የተለያዩ ውሳኔዎችን አስተላልፈዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።